መጽሐፈ ዜና መዋዕል ካልዕ ምዕራፍ ሶስት ሰሎሞንም እግዚአብሔር ለአባቱ ለዳዊት በተገለጠለት በሞሪያ ተራራ ዳዊት ባዘጋጀው ስፍራ በኢያቡሳዊው በኦርናን አውድማ በኢየሩሳሌም የእግዚአብሔርን ቤት መሥራት ጀመረ። በነገሠም በአራተኛው ዓመት በሁለተኛው ወር መሥራት ጀመረ። ሰሎሞንም የእግዚአብሔርን ቤት ይሠራ ዘንድ የጣለው መሠረት ይህ ነው። ርዝመቱም በድሮው ስፍር ስድሳ ክንድ ወርዱም ሀያ ክንድ ነበር። በቤቱም ፊት የነበረው ወለል ርዝመቱ እንደ ቤቱ ወርድ ሀያ ክንድ፣ ቁመቱም መቶ ሀያ ክንድ ነበር። ውስጡንም በጥሩ ወርቅ ለበጠው። ታላቁንም ቤት በጥድ እንጨት ከደነው በጥሩም ወርቅ ለበጠው። የዘንባባና የሰንሰለት አምሳል ቀረጸበት። ቤቱንም በዕንቍ አስጌጠው። ወርቁም የፈርዋይም ወርቅ ነበር። ቤቱንም ሰረገሎችንም፣ መድረኮቹንም፣ ግንቦቹንም፣ ደጆቹንም በወርቅ ለበጠ። በግንቦቹም ላይ ኪሩቤልን ቀረጸ። ቅድስተ ቅዱሳኑም ሠራ። ርዝመቱም እንደ ቤቱ ወርድ ሀያ ክንድ ወርዱም ሀያ ክንድ ነበር። ስድስት መቶ መክሊት በሚያህል በጥሩ ወርቅ ለበጠው የምስማሮቹም ሚዛን አምሳ ሰቀል ወርቅ ነበር። የደርቡንም ጓዳዎች በወርቅ ለበጠ። በቅድስተ ቅዱሳንም ውስጥ ከእንጨት ሥራ ሁለቱ ኪሩቤልን ሠራ፣ በወርቅም ለበጣቸው። የኪሩቤልም ክንፎች ሀያ ክንድ ሙሉ ተዘርግተው ነበር። የአንዱ ኪሩብ ክንፍ አምስት ክንድ ነበር። የቤቱንም ግንብ ይነካ ነበር። ሁለተኛውም ክንፍ አምስት ክንድ ነበር። የሁለተኛውንም ኪሩብ ክንፍ ይነካ ነበር። የሁለተኛውም ኪሩብ ክንፍ አምስት ክንድ ነበር። የቤቱንም ግንብ ይነካ ነበር። ሁለተኛውም ክንፍ አምስት ክንድ ነበረ። የሌላውንም ኪሩብ ክንፍ ይነካ ነበር። የእነዚህም ኪሩቤል ክንፎች ሀያ ክንድ ሙሉ ተዘርግተው ነበር። በእግራቸውም ቆመው ነበር። ፊቶቻቸውም ወደ ቤቱ ይመለከቱ ነበር። ከሰማያዊውም፣ ከሐምራዊውም፣ ከቀዩም ሐር ከጥሩም በፍታ መጋረጃውን ሠራ፣ ኪሩቤልንም ጠለፈበት። በቤቱም ፊት ቁመታቸው ሰላሳ አምስት ክንድ የነበረውን ሁለቱን አምዶች ሠራ በእያንዳንዳቸውም ላይ የነበረው ጕልላት አምስት ክንድ ነበር። እንደ ድሪ ያሉ ሰንሰለቶችንም ሠርቶ በአዕማዱ ራስ ላይ አደረጋቸው። መቶም ሮማኖች ሠርቶ በሰንሰለቱ ላይ አደረጋቸው። አዕማዶችንም አንደኛውን በቀኝ ሁለተኛውንም በግራ በመቅደሱ ፊት አቆማቸው። በቀኝም የነበረውን ስም ያቁም በግራም የነበረውን ስም በለዝ ብሎ ጠራቸው።